ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ፣ አስገባቸው። Africa's Livest DJ, DJ Fat on the 1 and 2, one love, for beautiful mission. ም ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን ከዋሽንግተን ዲሲ ስቱዲዮ 14 በቀጥታ የሚተላለፍላችሁ የአርቡ አር የቀን ጠዴ ብለናል። የቀን ጠዴ አርብ ጋቢና ቪኦኤ ተጀምሯል። ማስተናገዳችሁ ዲጄ ፋትሶ ነኝ። እንግዲህ ለሚቀጥሉት 30 ደቂቃዎች ያህል አብረን እንድንቆይ በመጋበዝ ፕሮግራም እንጀምራለሁ። በዛሬው ፕሮግራሜ ላይ እንግዲህ የምናካትተው የምናስደምጠው በሙሉ አምባሰል ነው። በአምባሰል ቅኝት ዙሪያ እናወራለን። አብርሃን ተስፋይን ኢንተርቪው አድርጌዋለሁ ስለ አምባሰል የተወሰኑ ትናንሽ ሀሳቦች ይሰጠናል። እና እንግዲህ አምባሰል እያደመጥን ዘና ብለን ሪላክስ እያደረግን በተለይ ኢትዮጵያ ያላችሁ ዘና ብትሉ ጋብዛለሁኝ። የመጀመሪያ ሙዚቃ የሚሆነው እንግዲህ ከታዋቂዎቹ ነው የምጀምረው። ማሙድ አህመድ አለ። ማሙድ አህመድ ደግሞ አምባሰል ሲዘፍን እንግዲህ ሰምታችሁ ታጣቁ ትዝታ ነው ብዙ ጊዜ የምትሰሙት፣ ግን አምባሰልም ግሩም አድርጎ ይዘፍናል። እንግዲህ መሐሙድ አህመድን አምባሰል ወደ እናንተ አደርሳለሁ። ዲጄ ፓትሶነኝ በፌስቡክ ቪ የአምሃሪክ አስተያየቶቻችሁን ስጡን። አብራችሁን ቆዩ። አምባሰል መሐመድ አህማድ

dever la si su, yeta yani zima. dever la si su, yeta yani zima. kenferem sinke nele, la weke Yan baš ilti magacije, a Yan i duanim. Jan baš ilti magacije, a de Yan basel el si beso Yan basel el si beso Si me les kenale, le bon aderso

And Gimenta de Gil and Akora O she and Gimenta de Akora O she Ferimba Le Ben said Le Ben Male.

ያንቺን አመጡና ለእኔ ነገሩና የኔን ወሰዱና ላንቺ ነገሩና ተደላድ ለውተኞ አለያዩንና። ይህ ያደመጣችሁት እንግዲህ ተወዳጁ በጣም የምንወደው የትዝታ ንጉሥ ማህሙድ አህመድ አምባሰል ሲጫወት ነበረ። በጣም ግሩም ነው ሙዚቃውም፣ እሱም ግሩም አድርጎ ተጫውቶታል። የምታደምጡት ዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሆነ ጋቢና ቪኦኤ የአርቡን ጋቢና ሙዚቃ ፕሮግራማችን ነው። እንግዲህ ስለ አምባሰል የሙዚቃ ባለሙያ ነው፣ አብርሃም ተስፋ ይባላል። ከዚህ በፊት በባህል ሀገር አይደልም አይታችሁ ሳል በኢትዮጵያም እያለ በሸገር ላይ የጣም ልቄት የተሰኘ ፕሮግራም ነበራቸው። ከጽርጽ ጋ የሙዚቃ ሀያሲ ነው አብርሃም ተስፋዬ። ስለ አምባሰል የሚለው እናሰማና ከዛ እሱ ራሱ ሙዚቃ የጋብዛቸዋል። አምባሰል እንደ ትዝታን ሜጀርና እንደ ማይነሩ ከሜጀሩም ከማይነሩም አይደለም። የሚነሳው መነሻው ኖት መነሻው ኖት። አውሮፓውያኖቹ ሞዳል የሚሏቸው አሉ። ሞድ ሞድ ማለት ትዝታ ሜጀር ላይ ያሉትን ረድፎች ካየህ ከሁለት ተነስተህ ስትሰራ ትዝታ ሜጀሩ ላይ ከአንድ እስከ ሰባት ሄዳለሁ። ድምጾች አንዱ ለሶስት አራት፣ አምስት፣ ስድስት፣ ሰባት ናቸው። እርከኑ ይሄ ነው። መነሻህን ሁለት ካረከው ከኦድ ነው የተነሳው። ከአንድ ቁጥር ሲቆጠር አንድ ተብሎ ነው የሚጀመረው። ግን ሙዚቃዎቻቸው ላይ አንዳንዴ ከሶስት ተነስተው ሙዚቃቸውን ይሰራሉ። መነሻ ኖታቸውን ሶስት ያደረጋል ያደረጋሉ ወይ አምስት ያደርጋሉ። እንደሱ አይነት ነገር ሲሆን ሞዳል ይሏቸዋል ሙዚቃዎቹን። ለምንድን ነው የሜጀሩ ውጤት ናቸው ብሎ ስለሚያስብ ሞዳል ናቸው። አምባሰልም ልክ እንደዛው ሞዳል ስሜት አለው። ከሜጀሩም ከማይነሩም አይደለም ተዋጽኦ። ግን አምባሰል ከትዝታ ማይነር ጋር በጣም ይቀራረባል። ለምንድን ብትል ትዝታ ማይነር የሚሰራበት እርከን የሚሰራባቸው ኖቶችና አምባሰል የሚሰራቸው ኖቶች ኦልሞስ ተመሳሳይ ናቸው። መነሻቸው ነው የሚለያየው። ትዝታ አንድ ብለህ ጀምረህ አንድ፣ ሁለት፣ ሶስት፣ አምስት፣ ስድስት፣ አንድ ነው የምትለው ምክንያት አራትና ሰባትን ያወጣል ብያለሁ። ከአምስት ስትነሳ ሞዳል ሆነ ማለት ነው። ከአምስት ተነስተ ቅኝቱን ስትሰራው አምባሰል ይመጣል። አምባሰል ሁልጊዜ ስትጀምር ይነሳና ግማሽ ነው የሚሄደው። ግማሽ ነው መጀመሪያ የሚሄደው፣ ከዛ በኋላ ነው ዘሎ ሁለት ሙሉ ነው የሚሄደው። ስለዚህ አምባሰል ግማሽ ይነሳል፣ ከዛ ሁለት ሙሉ ነው የሚሄደው። እንደሌለዋለን ዝልል ነው የሚያደርገው ከዛ በኋላ አንድ ሙሉ ሄደው ግማሽ ሄዳለሁ። እና እነዚህ ድምፆች የአምባሰል በተለይ ማሪቱ ለገሰ የእሷ ዘፈን አምባሰልን ቅኝት በደንብ እንዲገባ ያደርጋል። I'm a little እንግዲህ አብርሃም የመረጠልን ሙዚቃ ነው። በእርግጥም የአምባሰሏ ንግስት ነበረች ማሪቱ ለገሰ፣ አብሮ ደግሞ ሻምበል በላይ ነበረ። በቅርብ ቀን ያወጡት ሙዚቃ ነው። በጣም ነው የሚመስጠው። ከአብርሃም ጋር መልሰን ደግሞ ወደ በኋላ እንመለሳለን። እኔ ደግሞ አንድ ሌላ ምርጥ አምባሰል ትንሽ ፈጠን ያደርግ ጋብዛችሁ የዓለማየሁ ሸቴን ነው። ሙዚቃውን ግን ያቀናበረው ግርማ በየነ ነው። እስቲ አዳምጡ፣ አምባሰል በዓለማየሁ ሸቴ oh

I shall know by name a any slower knowledge of liquor. የሚለውን ግጥብ ዘቢባ ሁሴን ፌስቡካችን ላይ ኮመንት አድርጋለች። ያደመጣችሁት አለም አየሸሴ ነበር። የሚገርም ሙዚቃ ነው። ቅንብሩ በግርማ በየነ የታወቀ ሙዚቀኛ ነው ግርማ በየነ። ማስተናግዳችሁ ደግሞ የታወቁት ጄ ዲጄ ፋት ለኢሞክቢል ማብሮኛ ለ ፕሮዲሰሬ ነው። ጋቢና ቪኦኤን ነው የምታደምጡት። እስቲ አብርሃም ደግሞ ስለ አምባሰል አንድ ነገር ይቀረዋል። በተለይ አምባሰል ናቸው፣ ይህ ፈታኝ ናቸው። ሰው ቶሎ ቶለሬት አድርጎ ጭብሎ የሚያደምጣቸው አይመስሉም። ለምን ከባድ ናቸው። ስለዚህ አሰራራቸውን በደንብ ማስተካከል ቢቻልና በደንብ በደንብ ጥናት ቢደረግባቸው ሁለቱ በጣም አሪፍ ነገር መስራት ይቻላል ብዬ አስባለሁ። ለምን በተለይ ለውጭው ዓለም ጆሮ ከባድ ናቸው። የእንትናን በጣም አደንቅለታል። የወንድሙ ጅራ አማራጭ አይሻም። Um é aqui, é que de የሚያስገርም የሚያስደነቅ ሁሌም ተናፋቂ ታይቶ የማይጠገብ ግን ግን በውበት መመካትሽን ያየሽን ሁሉ መከጀልሽን ወዲያ ወዲህ መመልከትሽን ያም ሁሉ ተመለከትኩና፣ ሻለኛ ልብ የወሰንኩ ብርቅሽ ባላይሽ፣ እሰናበተሽ ደህናውኝ፣ ደህናውኝ She አብርሃም ተስፋዬ ነበር ይህንን ሙዚቃ የመረጠላችሁ። እንግዲህ ከዘመነኞች ወይም ከወጣቶቹ ደግሞ ወንድሞ ጅራ በጣም ጥሩ ይጫወታል ብሏል። እንዳደመጣችሁት ነው፣ በጣም ጥሩ ነው የተጫወተው አምባሰልን። እንግዲህ ፕሮግራማችንን ልንጨርስ ነው። አንድ ሙዚቃ ነው የቀረን። ይህ ደግሞ የምታደምጡት ከጀርባዬ በሙዚቃ ብቻ የተቀነባበረ ነው። ጋሽ ጌታቸው መኩሪያ ነው በሳክስፎን የሚያጅበው። እሱን ጋብዛችሁና ብዛችሁና ፕሮግራሜን ጨርሳለሁ። ዲጄ ፋት እሱ ነበርኩኝ። አብርሃም ተስፋይን እናመሰግናለን ስለሰጠን የሙያዊ አስተያየት። ፕሮግራማችን እንግዲህ ተጠናቋል። መልካም ቅዳሜና 嗯嗯。<laughs>